ኬዋይ አሞኮ ስለ አፍሪቃ መጻኢ ዕጣ ፈንታ ሲያስቡ መጀመሪያ ትውስ የምትላቸው የሰባት ዓመቷ የልጅ ልጃቸው ናት። በጥቂት ዓመታት ውስጥ የሰራተኞች ገበያውን ትቀላቀላለች ወይም ስራ ፈላጊ ትሆናለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የቀድሞ ኮሚሽነር ኬዋይ አሞኮ ዛሬ የሚድኸው የአፍሪቃ ኢኮኖሚ ምናልባት ለልጅ ልጃቸው ከዓመታት በኋላ ተስፋ ይፈነጥቃል ብለው ያልማሉ። ሁሉንም ዜጎች የሚደግፍ እንዲሁም ጥሩና በቂ የስራ እድል የሚፈጥር ኢኮኖሚ ይገጥማታል ብዬ ተስፋ አደርጋለሁ። በኋላ ቀር ግብርናና ጥሬ እቃ በመነገድ ላይ ጥገኛ ያልሆነ ዝቅተኛ ጥራት ያለው አገልግሎት የማይታይበት ኢኮኖሚ ለማየት ትታደላለች የሚል ተስፋም አለኝ። በዘመናዊ ግብርናና በማምረቻዎች ላይ የተመሰረተ ኢኮኖሚ እንዲገጥማ ትመኛለሁ። በዓለም አቀፉ የውጭ ንግድ ገበያ ተወዳዳሪ የሆነ የገቢ ንግዱንም የሚገዳደር ኢኮኖሚ ትመለከታለች ብዬ አልማለሁ። እውነታው ግን ከዚህ የራቀ ነው። በአሁኑ ወቅት 389 ሚሊዮን አፍሪካውያን በድህነት ውስጥ ይኖራሉ። ይህ ደግሞ የህዝብ ቁጥር ሲጨምር አብሮ ሊያሻቅብ ይችላል። በጎርጎሮሳዊው 2050 ዓ ም የአፍሪቃ የህዝብ ብዛት በእጥፍ አድጎ ወደ 2.5 ቢሊዮን ሊደርስ ይችላል። በጎርጎሮሳዊው 2030 ደግሞ 440 ሚሊዮን ወጣት አፍሪካውያን ስራ ፈላጊ ይሆናሉ። ይሁንና በቂ ስራ ማግኘት ይሳናቸዋል። የጀርመን መንግስት ቡድን ሀያና የአፍሪቃ ጥምረት የሚል መፈክር ይዞ ብቅ ብሏል። ጀርመን በቡድን ሀያ አባል ሀገራት ፕሬዝዳንትነቷ ለአፍሪቃ ኢኮኖሚ የሚበጅ እገዛ ለማሰባሰብ ውጥን ይዛለች። ይሄ አንድም ወደ አውሮጳ የሚፈልሱትን ስደተኞች ቁጥር ለመቀነስ ያለመ ነው። ጋናዊው ኦሞኮ ጥምረቱ መልካም ሀሳብ ነው ባይ ናቸው። ይሁንና በእሳቸው አባባል ውጥኑ የትልቁ ዕቅድ የመጀመሪያ እርምጃ ነው። ይሁንና ለአፍሪቃ የሚሰጠው የልማት እርዳታ ብቻውን በቂ አይመስልም። ለአፍሪቃ እጅጉን አስፈላጊ የሆነውን መሰረተ ልማት ለመገንባት በየአመቱ 130 ቢሊዮን የአሜሪካን ዶላር ያስፈልጋል። በጀርመን ፌዴራል ምክር ቤት የኢኮኖሚ ትብብርና ልማት ዋና ጸሐፊው ቶማስ ዚልበርሆርን እንደሚሉት አፍሪቃ ለመሰረተ ልማት ግንባታ የምትሻው የገንዘብ መጠን በልማት እርዳታ ስም ከምታገኘው ጋር ይስተካከላል። አንድ የደረስንበት ነገር ቢኖር በማደግ ላይ ባሉ ሀገራት በተለይ አፍሪካ ውስጥ ስራ ተሰርቶ የሚገኘው ገንዘብ እዛው እንደማይቀመጥ ነው። ለቁጠባ ወይም ለመዋለ ንዋይ መዋሉ ቀርቶ ግብር ላለመክፈል ወደ ውጭ ይላካል። ወይም በርሊን፣ ሙኒክ፣ ለንደን እና ፓሪስ በመሳሰሉ ከተሞች ቤት መግዣ ይሆናል። ፓሪስ አህጉሪቱ የጥሬ ዕቃ ሀብታም ነች። ሀብቷ ግን ለራሷ አልበጃትም። ቶማስ ዚልበርሆርን እንደሚሉት አህጉሪቱ ሀብቷን የራሷ ልሂቃን እያሸሹ ተቸግራለች። ህጋዊም ይሁን ህጋዊ ባልሆነ መንገድ በማደግ ላይ ባሉ ሀገሮች ተሰርቶ የሚገኘው ገንዘብ እዚያው ለስራና ለኢኮኖሚ ጠቀሜታ እንዲውል እስካሁን ከነበረው የተለየ አሰራር ይሻላል። ዳስ ደርት ይ አን የጀርመን መንግስት በአፍሪቃ የግሉን ዘርፍ በገንዘብ ለመደገፍ ኮምፓክት ዊዝ አፍሪካ የተሰኘ እቅዱን ማስተዋወቁን ተያይዞታል። አይቨሪኮስት፣ ሞሮኮ፣ ሩዋንዳ፣ ሴኔጋልና ቱኒዚያ ከዚሁ ውጥን የገንዘብ ድጋፍ ለማግኘት ማመልከቻቸውን አስገብተዋል። እቅዱ ተግባራዊ ሲሆን ሌሎች የአፍሪካ አገራትም በተመሳሳይ ማመልከቻቸውን ያቀርባሉ ተብሎ ይጠበቃል። ግን ቱቱ አግያሬ እርግጠኛ አይደሉም። ቱቱ ንቡኬ የተሰኘው የመዋዕለ ነዋይ አማካሪ ተቋም ኃላፊ ናቸው። ግሮ ማይ ካካዋ አምርቼ ስሸጥ የአውሮጳ ህብረት ያለ ቀረጥ ይቀበለኛል። ነገር ግን ያን ካካዋ ተጠቅሜ ቸኮሌት በማምረት ለአውሮጳ ለመሸጥ ስሞክር 30 በመቶ ቀረጥ መክፈል ይጠበቅብኛል። የዶሮ እርባታ ጀምሬ እንቁላልና ስጋ ለመሸጥ ስሞክር በአውሮጳ የማያስፈልጉ የዶሮ እርባታ ቁሳቁሶች አገሬ ላይ ይራገፋሉ። ስለዚህ የራሴን የዶሮ እርባታ ኢንዱስትሪ ማሳደግ አልችልም። ከጀርመን በዚህ ኮምፓክት ዊዝ አፍሪካ በተሰኘው እቅድ ገንዘብ ባገኝም የአውሮጳ ህብረት አሰራሩን ለመቀየር ፈጽሞ ፍቃደኛ አይደለም የቡድን ሀያ አገራት ስብሰባ የራስን ኢንዱስትሪ እንዳሳድግ የራሱን ተግባራቶች ለመለወጥ ምን ያህል ዝግጁ ነው መነጋገር ካለብን እንዲህ ምቾት በማይሰጡ ጉዳዮች ላይ ነው መነጋገር የምፈልገው What is, what is the G20 ዩቢኤስ ስለተባለው የስዊዘርላንድ ባንክ ሠራተኛ የነበሩት ቱቱ አግያሬ የቡድን 20 አገራት የንግድ ፖሊሲያቸውን ካልቀየሩ በቀር የጀርመን የገንዘብ ድጋፍ የሚፈይደው ነገር የለም ሲሉ ይተቻሉ። ለእርሳቸው የአፍሪቃ የዕድገት ተስፋ በውጭዎቹ ዕቅዶች ውስጥ ሳይሆን በራሷ በአህጉሪቱ መዳፍ ላይ ይገኛል። የአፍሪቃ መንግስታት ከልማት እርዳታ ይልቅ የተሰደዱ ዜጎቻቸውን ቢመልሱ ይበጃቸዋልም ይላሉ። የአፍሪቃ የትምህርት ስርዓት ፈጣን ሕክምና እንደሚያሻውም ቱቱ አገያሬ ይወተውታሉ። በመላ ሀገሪቱ ካስተዋልን ከ50 እስከ 60 በመቶ ዜጎች ኑሯቸው በግብርና ላይ ጥገኛ ነው። ይሁንና ግብርናን የተማሩት ከ5 በመቶ በታች ናቸው። ለምትሰራው ስራ የማይፈለገውን ሞያ ማሰልጠን አስፈላጊ አይደለም። የትምህርት ስርዓቶቻችን የተቀረጹት ደግሞ እንዲያ ነው።